አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቀጣዩ ሳምንታዊው ሴቶችና ቤተሰብ። ዶክተር አምባዬ ወልደ ሚካኤል ይባላሉ። የማህፀንና ጽንስ ሕክምና ባለሙያ ናቸው። ከአዲስ አበባው የፊስቱላ ሆስፒታል ተነስተው በክልሎችና በዩኒቨርሲቲዎች የፊስቱላ ሕክምና መስጫ ጣቢያዎችን የትምህርት ማዕከል እንዲቋቋም ከፍተኛ ጥረት አድርገዋል። በዚህም ጥረታቸው ከወራት በፊት የጎንደር ዩኒቨርሲቲ የክብር ዶክትሬት ሰጥቷቸዋል። ሰሞኑን ደግሞ ዓለም አቀፉ የጽንስና ማህፀን ማኅበር በሙያቸው ላበረከቱት ላቅ ያለ አስተዋጽኦ ሌላ ሽልማት ሰጥቷቸዋል። ኢትዮጵያ ውስጥ ባለው የፊስቱላ ሕክምና አሰጣጥ እንዲሁም ሌሎች ተጓዳኝ ወይም ተዛማች ርዕሰ ጉዳዮች ዙሪያ ጽዮን ግርማ አነጋግራቸዋለች። ወጣቶች ከሚገጥሟቸው ፈታኝ ሁኔታዎች ያንዷን በሚተርኩበት ይጀምራሉ። ሽንት ብቻ ሳይሆን የሽንትም የአይነ ምድርም መቆጣጠር የሚያውቅታቸው ናቸው። እቺ ልጅ አንዷ ናት። እንደዚህ ከገጠማት የአስራ አራት አመት ልናት ከጎጃም ነው የመጣችው። የወር አበባዋን እንኳን ሳታይ አርግዛ በጣም በማስታውሳት። እሷን ለምንድን ነው አባቷ እሷን ካመጡ በኋላ ሊሄዱ ቸኮሉ በጣም ገረመኝ። ና ብዙዎቹ ብለው ለመሄድ ነው የሚቸገሩት ታቸው ሲቸኩላዩ፣ ና ለምንድን ነው እንደዚህ የቸኮሉት ስላቸው አይ የልጅ ሰርግ ደርሷል አሉ። የማን ስላቸው፣ የዚህ ታናሽ ታገባለች አሉ። እንዲህ እቺ ልጅ አሁን ስትወልድ የአስራ አራት ዓመት ልጅ። እንግዲህ እኛ ጋር ስትመጣ አንዳንድ ድናቸውንም በትክክል ለማወቅ ያስፈልጋል። ግን ስታዩ አንቺም ትገምጃለች። ትንሽ ልጅ ናት። እንዲህ በመሆኗ እና በመቸገሯ ብዙ ሳያስቡ የእሷን ታናሽ ደግሞ እንደገና አሁን ሊድሩ ይሄዳሉ። ዶክተር አምባዬ ወልደ ሚካኤል የሕክምና አገልግሎት በሚሰጡበት ቦታ ከሚያጋጥሟቸው ታሪክ አንዱን ነበር ያካፈሉን። በሞትና በህይወት መካከል ያለች አስራ አራት ዓመት ታዳጊ ልጃቸውን በሆስፒታል አስተኝተው ታናሿ ለተመሳሳይ አደጋ ወደሚያጋጥማት ጉዳይ ይፈጥናሉ። እኚህ አባት ሴት ህጻናት ልጆቻቸውን ያለእድሜያቸው በመዳራቸው ምክንያት በልጆቹ ላይ እየደረሰ ስላሉ የከፋ ጉዳት አልተረዱም ወይም በቂ ትምህርት አላገኙም። ዶክተር አምባዬ እኚህን አባት አስቀምጠን እንደገና ማስተማር ጀመርን ይላሉ ስለ ሁኔታው ሲያስታውሱ። ስለ ፌስቱላ በሽታና በሴቶች ላይ ስለሚያደርሰው ተጽዕኖም እንዲህ ያብራራሉ። እንግዲህ የዚህ ትልቁ ምንጭ ትክክለኛ የማዋለጃ አገልግሎት ባለመኖሩ ነው። በአጠቃላይ ሰማንያ አምስት በመቶ ልጅ መውለድ ኖርማል ነው፣ በተፈጥሯዊ የሆነ ሂደት ነው ልጅ መውለድ። ግን ከመቶዎቹ አስራ አምስቱ እርዳታ ይፈልጋሉ። ይሄ እርዳታ ምንድን ነው? ምናልባት የልጁ አቀማመጥ በትክክል ሳይመጣ ሲቀር ወይ ትልቅ ቢሆን ልጁ ማህፀኑን ልጁን አላሳልፍ ሲለው ነው። ልጁ ትክክለኛ ሳይዝ ኑሮት ግን የእናትየዋ ማህፀን ጠባብ ሲሆን፣ ወይ ደግሞ የልጁ አቀማመጥ መጥፎ ሲሆን ማሳለፍ ያቅተዋል። በዚህ ምክንያት ልጁ ማለፍ ሲያቅተው አንድ ሴት ከሀያ አራት ሰዓት በላይ ማመጣት የቀዶ ጥገና ተደርጎ መውለድ አለባት። በገጠር አካባቢ ግን ይሄ ይቆያል። ብዙ ጊዜ ከሀያ አራት ሰዓት በላይ ይቆያሉ። ስታመት ትወልዳለች፣ አሁን ትወልዳለች ብለው በቃ እምቢ ሲላቸው ወደ ሐኪም ቤት መውሰድ ሲገባቸው፣ አንደኛ በእጃቸው በቂ ገንዘብ የላቸውም። ስለዚህ ምን ያደርጋሉ? ወይ ከብት ሊሸጥ ገበያ ይሄዳል። ገበያ ሸጦ ደግሞ መንገድ መኪና የሚያስገኝበት መንገድ ጋር እስከሚደርሱ የሚሸከሙ ሰዎች ይፈለጋሉ። እዛ መኪና መንገድ ያሉበት ሲደርሱ ደግሞ መኪና ፍለጋ ይሄዳሉ። ይሄ ሁሉ ሲሆን እናትየዋ በምጥ ላይ ናት። እንደዚህ ሁለት ቀን ይሆናል፣ አንዳንዴ ሶስት ቀን ይደርሳል። የዚህን ጊዜ ልጁ በሆዷ ውስጥ ይሞታል። የልጁ ጭንቅላት በማህፀኗ ግርግዳ አካባቢ ባሌ ባለው በልጁና በአጥንቷ መካከል ይጣበቅና የደም ዝውውሩን ያቋርጣል። የደም ዝውውሩ ሲቋረጥ እዛ አካባቢ ያለው ፊኛው፣ አንጀት ክፍሉ ይጎዳሉ። መጎዳት ማለት ያው ደም ዝውራቸው ሲቀር እንደ መበስበስ ይሆናሉ። ልጁ ሲሞት ጭንቅላቱ እንደ መላላት ነገር ሲሆን በቀላሉ ሾልኮ ይወጣል። እነዚህ እድለኞች ከሆኑ ይኖራሉ። እድለኞች ካልሆኑ ኢንፌክሽኑ፣ ደም አንዳንድ ጊዜ የመጀመሪያ ልጃቸው ካልሆነ ማህፀኑ እዛ ውስጥ ይተረተራል፣ ደም ይፈሳል፣ ይሞታሉ። እኔ ብዙ ጊዜ የፊስቱላ በሽተኞችን እድለኞች ነው ምንላቸው። በብዙ ስቃይ ውስጥ አልፈው ነው እዛ ላይ የሚደርሱ። የማይደርሱ ብዙ ሴቶች አሉ። ይህንን ተቋቁመው የደም መፍሳሱን የኢንፌክሽኑን ተቋቁመው እኛ ጋለቅና የሚመጡት ተወሰኑት ናቸው። የቀሩት ደግሞ በየመንገዱ የሚቀሩ አሉ። ችግር እንግዲህ ምንድን ነው የመዋለጃ ኦፕሬሽን ለመስራት የሚችል ተቋም ባጠገባቸው ስለሌለ ነው። ሁሉም በየመንደሩ ቋቋም ላችል ይሆናል ግን ይህንን የሚያደርግ የሚያመላልሳቸው የዝውውሩ የሚያፋጠን አምቡላንስ በየ አካባቢው ሲኖርላቸው በቀላሉ አንዲት ማዋላጅ ነርስ በሽተኞቹን አይታ፣ አይ እች አትወልድም ከእንግዲህ ወዲህ ሌላ ተቋም ሄዳለባት ብላ ስትወስን፣ ወዲያውኑ ያ አምቡላንስ ወደ ሌላ ተቋም ሊወስዳት የሚችል አገልግሎት መኖር አለበት። እንግዲህ ይህንን ለመከላከል እና በዚህ ነው ትልቁ ችግሩ ግን ይህንን የምጡን መድረን ምን ያመጣዋል ብለን ስናይ ብዙ ነገሮች አሉ። በጣም በልጅነታቸው ሲያገቡ፣ በልጅነታቸው በቂ የምግብ የተመጣጠመ ምግብ ባለማግኘታቸው፣ በሕክምና በደንብ እያገኙ ባለማደጋቸው፣ አለመማራቸው በቤተሰብ ያለ ተጽዕኖ እነዚህ እነዚህ ምጡ እንዲረዝም የሚያደርጉ አጋላጭ ምክንያቶች የምንላቸው ናቸው። አንዲት ሴት ልጅ ስትወለድ በእድገቷ ላይ ጥሩ ምግብ ካላገኘች፣ ጥሩ ሕክምና ካላገኘች እድገቷ የጫጫ ይሆናል። አድጋ በምታገባበት ጊዜ ማህፀኗ የጠበበ ይሆናል። ልጅ በምትወልድበት ጊዜ አንዲት ጥሩ በደንብ የተያዘች ልጅ እና በጣም በጉዳት ያደገች ልጅ ተቋማቸው አንድ አይደለም። በደንብ የተመገቡ ትልልቅ ይሆናሉ፣ እነዚያ ትንንሽ ይሆናሉ እና በዚህ ምክንያት ነው። ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል አስራ አራት ዓመት አገልግለዋል። ከዛም ከወጡ በኋላ በሕክምናና በማስተማር ስራ በኢትዮጵያ የተለያዩ ቦታዎች ጨምሮ በአፍሪካ እንደ ታንዛኒያ፣ ኡጋንዳ፣ ዚምባብዌ እንዲሁም አፍጋኒስታንን ጨምሮ ሌሎች ተመሳሳይ ችግር አለ ወደተባለበት ቦታ ሁሉ እየተዘዋወሩ ሰርተዋል። አስተምረዋል። በዚህ ጊዜ ውስጥም የተመዘገበና አሁን ቁጥሩን የሚያስታውሱት ሰባት ሺህ ለሚደርሱ ሴቶች ቀዶ ሕክምና አድርገዋል። ዶክተር አምባዬ በአዲስ አበባ ፌስቱላ ሆስፒታል ስራውን ስለጀመሩበት ሁኔታ ሲናገሩ ስራውን ሲጀምር በአዲስ አበባ ፌስቱላ ሆስፒታል ነው ለረጅም ዓመት ሰርቻለሁ። እዛ በምሰራበት ጊዜ በጣም ብዙ በሽተኛ ነው የሰራሁት። የዚህ ትልቅ ቪዥን ነበረኝ። ምንድን ነው ሁልጊዜ በሽተኞቹ ሲመጡ በጣም ተጎድተው ነው የሚመጡት። ለምንድን ነው እንደዚህ ቆያችሁ? ሲባሉ መምጣት አቃትን፣ ቦታውን አናውቅም፣ የሚወስደን አጣን ይላሉ ሁልጊዜ። እና ለምንድን ነው እኛ ወደ እኛ እስከሚመጡ የምንጠብቀው እኛ ወደ እነሱ ለምን አንሄድም የሚል እምነት ነበረኝ። በዛ ምክንያት የዚህ አሁን ከአዲስ አበባ ውጭ የመሄድ በሆስፒታል ውስጥ ቲም አቋቁም ና በየቦታው ያሉ አብረውን ይሰሩ የነበሩ በዚህ በፊስቱላ ህክምና ፍላጎት የነበራቸውን ሐኪም እያነጋገርኩኝ ቲሙን ይዤ ወደ ሌላ ሆስፒታል ለምሳሌ ወደ ባህር ዳር ሆስፒታል፣ መቱ ሆስፒታል፣ ወደ ገጠሩ ይህ በመሄድ እነዛ መምጣት ያልቻሉትን እነሱ በሽተኞቹን እዛ ይሰበስቡልኝና እዛ ሄጄ ማከም ጀመርኩኝ። ይሄ አሁንም በጣም ደስ ከሚለኝ ትልቅ ካደረግኩት ነገር ነው ብዬ ለእኔ ከማስበው አንዱ ስራ ነው። ስለዚህ በሽተኞች እዛ አዲስ አበባ ቁጭ ብለን ከምንጠብቅ እኛ ወደ እነሱ እንሄዳለን። እዛ ቦታ ላይ ግን ያው ሁኔታው መመቻቸት አለበት፣ አልጋ መኖር በቂ አልጋ መኖር አለበት። አንድ ጊዜ ስንሄድ ወደ ሰላሳ አርባ በሽተኛ ነበር የምናክመው እና ለእነዚህ በቂ የሆነ አልጋ ሲኖረን እዛ እንሄድና ክንውናው እናደርጋለን ከዛ በኋላ ደግሞ እዛ ያለ የማህፀንና የፅንስ ሐኪም ስትሉን ይቀጥላል ማለት ነው። ዶክተር አምባዬ ከዚህ በተጨማሪም በሶስት ዩኒቨርሲቲዎች የትምህርት ማዕከልና የመታከሚያ ቦታ ከስራ ባልደረቦቻቸው ጋር በመሆን አቋቁመዋል። አሁን ውመን ኤንድ ሄልስ አሊያንስ በተባለ ድርጅት ውስጥ ይሰራሉ። ይህንን በጎ ተግባር የሚያከናውኑትም ከዚህ ድርጅትና ከዩኒቨርሲቲዎች ጋር በመተባበር ነው። በዩኒቨርሲቲዎቹ ስለተቋቋሙት ማዕከላትም ሲናገሩ እነዚህ የተቋቋሙት በጎንደር ዩኒቨርሲቲ ትልቁ የጎንደር ዩኒቨርሲቲ ነው። ሁለተኛው የጅማ ዩኒቨርሲቲ ነው። ሶስተኛው በአዳማ አሰላ ባለው የሜዲካል ስኩል ውስጥ ነው የተቋቋሙት። እነዚህ የተመረጡት ምክንያት አንደኛ ይሄ ይህ አይነት ጉዳቱ በፌስቱላ ሕክምና በአጠቃላይ በእናቶች ላይ የሚደርስ ጉዳት መከላከል የሚቻል ነው። ስለዚህ ለመከላከል በቂ ባለሙያ መገኘት ነው። እነዚህ በቂ ባለሙያዎችን ለማግኘት ደግሞ በሕክምና ቅድመ አገልግሎት ለምሳሌ የአዋላጅ ነርስ ብትኖር የማህፀንና የፅንስ ስፔሻሊስት የሆነ ሐኪም ቢኖር ጨርሰው ወደ ሌላ ቦታ ከመሄዳቸው በፊት ስለዚህ ጉዳት ስለ ፊስቱላ ምን ምን እንዴት መከላከል እንደሚቻል ቢያጋጥማቸው እንዴት እንደሚያደርጉ በተለይ ደግሞ ለሐኪሞቹ እንዴት በኦፕሬሽን ማዳን እንደሚቻል ይሄንን ለማድረግ ነው እንግዲህ ዋና አላማው። ስለዚህ እነዚህን ባለሙያዎች ለማግኘት ቅድመ ሕክምና ስልጠናውን ለመስጠት በየዩኒቨርሲቲዎች ውስጥ ያሉትን ባለሙያዎች ማግኘት ማለት ነው። ገና ተሰልጥነው ወደ የቦታው ከመሄዳቸው በፊት ትምህርቱን እዛ ላይ ይሰጣሉ ማለት ነው። ዶክተር አምባይ በዚህ ተግባራቸው ከወራት በፊት ከጎንደር ዩኒቨርሲቲ የክብር ዶክትሬት ተቀብለዋል። ሰሞኑን ደግሞ ዓለም አቀፍ የፅንስና ማህፀን ማህበር በማህፀንና ፅንስ ሕክምና ላበረከቱት አስተዋጽኦ ካናዳ ጠርቶ ሽልማት ሰጣቸዋል። ሴቶችና ቤተሰቦችን ፕሮግራም የተከታተላቸው አድማጮች፣ ጽዮንና እንግዳዋን ዶክተር አምባይን እናመሰግናለን።